ማዕከላዊ ስታቲስቲክስ ኤጀንሲ ከሁለት ዓመት በፊት ያወጣው መረጃ እንደሚያመለክተው በትግራይ ክልል 12 በመቶ ሴቶች በዕለታዊ ኑሯቸው ጾታ ተኮር ጥቃት ይደርስባቸዋል። በክልሉ ከሚኖሩ ያገቡ ሴቶች መካከል 18.7 በመቶዎቹ በባሎቻቸው አካላዊ ጥቃት ይፈጸምባቸዋል። ከዚህ በተጨማሪ 81 በመቶ በትግራይ ክልል ገጠር አካባቢ የሚኖሩ ሴቶች በወላጆቻቸው ወይም አሳዳጊዎቻቸው አሊያም ሌላ አካል ግፊት እንዲያገቡ ይሆናል። እነዚህን ጨምሮ ሌሎች ሐቆች በክልሉ ሴቶች ላይ የሚደርሰው ጥቃት የከፋ መሆኑን ያመለክታል ታሉ። በትግራይ ፆታ ተኮር ጥቃቶች ትኩረት እንዲያገኙ ከሚንቀሳቀሱ ሴቶች መካከል የሆነችው ዶክተር ሄለን ቴድሮስ በመሰራበት መቀለ ሆስፒታል ሴቶች በባሎቻቸው የፍቅር አጋራቸው እንዲሁም ሌሎች አካላት ፆታዊ ጥቃት ተፈጽሞባቸው ለሕክምና እንደሚመጡ ትናገራለች። እንደ ዶክተር ሄለን ምልከታ በሁሉም የእድሜ ደረጃ ላይ የሚገኙ ሴቶች ፆታዊ ጥቃት ይፈጸምባቸዋል። በተለይም ለአቅመ ሄዋን ባልደረሱ ሴቶች ላይ የሚፈጸመው ፆታዊ ጥቃት ከጊዜ ወደ ጊዜ ተባብሷል ትላለች። በጣም ህጻናቶች ላይ ላይ ሶስት አመት አራት አመት እድሜያቸው ከስድስት ወር ጀምሮ ቆጣቱ እየደረሰ ነው። ሌላው ደግሞ እናቶች ሰማንያ አመት ስልሳ አምስት አመት ሴክስ ሲሆኑ እያየን ነው። ይህንን ነገር ተጨምሮ ቅርቡ ከምናየው ጥናቶቹ ከሚያሳዩት አንጻር ትግራይ ውስጥ ጥቃቶች በጣም da kastenya muun ser የተወሰደ ነገር እንደሆነ ነው የሚያሳይት ማለት በተለይም በትግራይ ክልል ገጠር አካባቢ ከጾታዊ ጥቃት ጋር በተያያዘ ያለው ምስል የከፋ ነው። መረጃዎች እንደሚያመለክቱት ዘጠና በመቶ ሴቶች በሚያውቋቸው ወንዶች ይደፈራሉ። በትግራይ ሴቶች ማህበር ተቋቁሞ ለተደፈሩ ሴቶች የሕክምና አገልግሎት በሚሰጥ ተቋም ውስጥ በአሁኑ ወቅት ከሚገኙ 21 ሴቶች መካከል በማያውቋቸው ወንዶች የተደፈሩት ሁለት ብቻ ናቸው። የተቀሩት 19 በሚቀርቧቸው፣ በቤተሰቦቻቸው እንዲሁም ሌሎች የሚያውቋቸው ሰዎች ተደፍረዋል። ከዚህ በተጨማሪ የተደፈሩ ሴቶች በባህላዊ አካሄድ የደፈራቸውን ወንድ እንዲያገቡ የሚደረግበት አግባብ እንዳለም ይጠቀሳል። በክልሉ ሴቶች ላይ የሚደርሰው ጥቃት በመቃወም ከሚንቀሳቀሱ እንስቶች መካከል አንዷ የሆነችው ዳናይት መኮንን ጥቃቱ አሳሳቢ ከመሆኑም በላይ ፍትሕ የሚሰጥ አካል በመጥፋቱ ችግሩ የተባባሰ አድርጎታል ትላለች። አዌርነስ መፈጠር አለበት። ሁሌም ማለት አዲስ ነገር አይደለም። ሁሌ የሚደረግ ነገር ግን ሰሚ የላቸውም። ብዙ ጊዜ ማለት ለ ከሆነ ብዙ ጊዜ ይታፈናሉ። ብዙ ጊዜ ሰዳ አይሰጣቸውም ኢቨን ተጠቂዎቹ ወንጀለኛነት እንዲሰማቸው በተፈጸሙባቸው ድርጊት እንዲያፉ ራሳቸውን እንዲወቅሱ የሚደረግበት ሁኔታ ነው ያለው። ያው የሶሻይቲው የአስተሳሰብ ሌቭልም ሊሆን ይችላል። በዚህ በዚህ የተነሳ ሻሊ አሁን ደግሞ የማንቃት ስራን ለመስራት ነው። የችግሮች መነሻ በዋነኝነት ማህበራዊና ኢኮኖሚያዊ ጉዳዮች መሆናቸው ዶክተር ሄሌን ቴድሮስ ትናገራለች። ከዚህ በተጨማሪ መንግስትም ቢሆን ለፆታዊ ጥቃት ጉዳይ በቂ ትኩረት እንዳልሰጠ የሴቶች መብት ተሟጋቾች ያነሳሉ። አይ ሪመምበር ላስት ሳምንት ያየናት በሽተኛ ነበረች። ድብደባው ከፍተኛ ከመሆኑ የተነሳ ፊቷ መለየት አይቻልም ነበር። ሶ ብዙ እናያለን። ተመተው ይመጡና ሪፖርት የማድረግ ፍላጎት አይታይባቸውም። ቢከዝ አብዛኞቹ ባሎቻቸው ላይ ወይም ጓደኞቻቸው ላይ ላይ ዲፐንደንት ናቸው። ኢኮኖሚ ራሳቸውን ችለው የቆሙ ሴቶች ስላሉ ብዙ ጊዜ ዲፐንደንሲው ሪፖርት እንዳያደርጉ እንቅፋት ይሆናቸዋል። በሴቶች ጥቃት ዙሪያ በህብረተሰቡ ዘንድ ግንዛቤ ለመፍጠር እንዲሁም የተፈጸሙ ተግባራት ለማውገዝ አራት ወንዶችና ስምንት ሴቶች ያሉባት አንድ ስብስብ በመቀለ ሰልፍ ለማድረግ ጥረት እያደረገች ትገኛለች። እስካሁን ድረስ ሰልፍ ለማድረግ የተደረገው ጥረት ስኬታማ እንዳልነበረ ከአስተባባሪዎቹ መካከል አንዷ ሰላማዊት መድኃኒት ትናገራለች። ሁለት ሶስት ጊዜ ነበረ የተመላለስ ነው ሆኖም ግን ጥሩ ምላሽ አልሰጡንም። እንደውም ለምን ቤታችሁ አርፋችሁ ቁጭ አትሉም በሚል ነው ተስፋ የሚያስቆርጥ መልስ የሰጡን ማለት ነው። ይህ ከነሱ አልጠበቅንም ነበር። ሰልፍ ውጪ በትግራይ ጾታዊ ጥቃት የሚያወግዝ የሆነው የሚል ሃሽታግ በመጠቀም የማህበራዊ ሚዲያ ዘመቻ እየተካሄደ ይገኛል። አራተኛ ቀኑ ከያዘው የማህበራዊ ሚዲያ ዘመቻ በተጨማሪ ጾታዊ ጥቃት ላይ ግንዛቤ የመፍጠር ስራዎች በቀጣይም ተጠናክረው እንደሚቀጥሉ ከአስተባባሪዎቹ አንዷ ዳናይት ሞከንን ትናገራለች። ካምፔን ያደረግነ ያለ ነው። በዛ ግን ያው ተመልሰን ደግሞ ሰልፉም የማይቀር ነገር ነው የሚሆነው ማለት ነው። ምክንያቱም ፓወር ይኖረዋል። ብዙ ማለት ብዙ የታፈኑ ድምፆች አሉ፣ ብዙ የተጠቁ ሰዎች አሉ፣ ብዙ ደግሞ አዌርነስ ማግኘት ያለበት ሰው አለ። ማያውቅ ማለት ኢቨን ክሌር አይደለም ለብዙ ሰው ጥቃት ምንድን ነው? የትኛው ነው ጥቃት የሚባለው? የትኛው ነው ጥቃት የማይባለው? ስለዚህ ሰልፉ የሚቀር ነገር አይደለም። ለዲ ደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ